የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 29 2017 ዓ ም ዝግጅታችን አሁን ጀመረ። በሲዳማና በደቡብ ኢትዮጵያ ክልል መሬት መንሸራተት አደጋ ዘጠኝ ሰዎች ሞቱ። ሶስት ሰው ነው የሞተው። በአንድ ቤተሰብ ያለው ሁለት ልጆችና ባልና ሚስት ጭምር ነው የሞተው። ሌላ ደግሞ ኮይሸላሽ ባል ከበላይ አጠገቡ ነው ያለው። በአንድ ቤተሰብ ውስጥ ያሉ ሰዎች ናቸው የሞተው። ሞቱ አራት ነው። መሬት መንሸራተት ላይ ቤቱ ጉዳት ደርሶበታል። መሬት ተንሸራቶና አጋጣሚ እዛው አደጋ ላይ ሁለት ሰዎች ኋላ ላይ እንዳረፉ መረጃ ወጥቷል። ሁለት ቀደም ሲል የሰማችኋቸው የሁለቱ ክልሎች ባለስልጣን ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ሰላም ጤና ይስጥልና አድማጮች፣ እንደምናመሻችሁ ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጠይቃለን። በቅድሚያ ለዓለም ዜናው ወደ ስመኝሽ የቆየ ልምራችሁ። በድጋሚ እንደምናመሻችሁ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል በቦትስዋና ሀገራዊ ምርጫ ተካሄደ፣ በስፔን የጎርፍ አደጋ ቢያንስ 51 ሰዎች መሞታቸውን ባለስልጣናት አስታወቁና እስራኤል የምስራቅ ሊባኖስ ነዋሪዎች ለቀው እንዲወጡ አዘዘች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በደቡብ አፍሪካ የምትገኘውና በአልማዝ ማዕድን የበለጸገች ቦትስዋና ዛሬ ረቡዕ አጠቃላይ ሀገራዊ ምርጫ አካሄዳለች። በስልጣን ላይ ያለው ገዢ ፓርቲ ለስድስት አስርት ዓመታት የሚጠጋ የስልጣን ዘመኑን ለማራዘም የሚወዳደር ሲሆን ፕሬዚዳንቱ ማክጉዚ ሚሲሲ ለሁለተኛ የስልጣን ዘመን ይወዳደራሉ። የድምፅ መስጫ ጣቢያዎች ከጠዋቱ 12 ሰዓት ተኩል ጀምሮ ክፍት የነበሩ ሲሆን ድምፅ ለመስጠት የተመዘገቡ ከአንድ ሚሊየን በላይ ሰዎች ድምፅ ይሰጣሉ ተብሎ ይጠበቃል። በቦትስዋና ኢኮኖሚ መዳከም ምክንያት የስራ አጥ ቁጥር 27 ከመቶ የደረሰ ሲሆን መራጮች ድምፅ በሚሰጡበት ወቅት ከሚያሳስቧቸው እንደ የመንግስት ሙስና ና መልካም አስተዳደር እጦት የመሳሰሉ ጉዳዮች መካከል ስራ አጥነት አንዱ መሆኑ ተገልጿል። ገዢው ፓርቲ በበኩሉ ኢኮኖሚው የተዳከመው የኮቪድ-19 ወረርሽኝ በኢኮኖሚው ላይ ተጽዕኖ በማሳደሩ ለአልማዝ ያለው ፍላጎት በመዳከሙ ምክንያት የሀገሪቱ ገቢ በመቀነሱ መሆኑን ይገልጻል። ማክሰኞ ለት በደቡብና ምስራቅ ስፔን አካባቢዎች የጣለው አውሎ ንፋስ የቀላቀለ ዝናብ ባስከተለው ድንገተኛ ጎርፍ የ51 ሰዎች ሕይወት ማለፉን የስፔን ባለስልጣናት አስታውቀዋል። አውሮፓ ውስጥ ከቅርብ ጊዜ ተከስቶ የማያውቅ የከፋ የተፈጥሮ አደጋ መሆኑ የተገለጸው ይህ ጎርፍ መኪናዎችን ጠራርጎ መውሰዱን፣ አውራ ጎዳናዎችን ወደ ወንዝነት መቀየሩንና የባቡር መስመሮችን ማስተጓጎሉን አመልክተዋል። ማላጋ በተሰኘው ከተማ አቅራቢያ 300 ሰዎችን አሳፍሮ ይጓዝ የነበረ ባቡርም ከመስመር ውጭ የወጣ ሲሆን የተጎዳ ሰው ግን እንደሌለ ባለስልጣናቱ አመልክተዋል። በፍጥነት የሚጓዘው የጭቃ ቀለም ያለው የጎርፍ ውሃ መኪናዎችን እያላጋ ሲወስድም ታይቷል። ፖሊስና የነፍስ አድን አገልግሎት ሰራተኞች ሄሊኮፕተሮችን በመጠቀም ሰዎችን ከቤታቸውና ከመኪናዎቻቸው ያወጡ ቢሆንም በርካታ ሰዎች እስካሁን የደረሱበት እንደማይታወቅ ባለስልጣናቱ ማክሰኞ ማታ አስታውቀው ነበር። በምስራቅ ሊባኖስ ቤካ ሸለቆ አቅራቢያ በሚገኙ የሂዝቦላ ኢላማዎች ላይ ወታደራዊ እርምጃ እንደምትወስድ ያስጠነቀቀችው እስራኤል ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል ባለስልጣናት የሚያስተላልፏቸው ተመሳሳይ ማስጠንቀቂያዎችን ተከትሎ እስራኤል የአየር ድብደባዎችን የምታካሄድ ሲሆን የጥቃቱ አላማ ሂዝቦላህን ከእስራኤልና ሊባኖስ ድንበር ለመግፋት መሆኑን ባለስልጣናቱ ይገልጻሉ። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተርዥ እስራኤል የፍልስጤም ስደተኞችን የሚደግፈውን የተባበሩት መንግስታት ድርጅት ለማገድ ባወጣችው አዲስ ህግ ዙሪያ ስጋታቸውን ገልጸው ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደብዳቤ ጽፈዋል። የደብዳቤውን ይዘት አስመልክተው የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ ለጋዜጠኞች በሰጡት መግለጫ ህጉ ተግባራዊ ከሆነ በከበባ ስር በሚገኘው ግዛት የሚኖሩት ፍልስጤማውያን በሰብአዊ ሁኔታቸው ላይ ከፍተኛ ጉዳት እንደሚያደርስ ግልጽ ነው ብለዋል። ይህ በእንዲህ እንዳለ እስራኤል ማክሰኞ ለት በሰሜናዊው ጋዛ በሚገኝ ባለ አምስት ፎቅ የመኖሪያ ህንፃ ላይ ባደረሰችው ጥቃት ቢያንስ ሰባ ሰዎች መሞታቸውን የፍልስጤም የጤና ባለስልጣናት አስታውቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በእስራኤል ና በኢራን በሚደገፈው የሊባኖስ ታጣቂ ቡድን ሂዝቦላ መካከል የሚካሄደውን ጦርነት ለማርገብ የዩናይትድ ስቴትስ አሸማጋዮች የስልሳ ቀናት ተኩስ አቁም ስምምነት ለማስጀመር እየጣሩ መሆኑን ሁለት ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ አስታወቁ። ስለ ድርድሩ ገለጻ የተደረገላቸው አንድ ግለሰብ ና በሊባኖስ የሚሰሩ አንድ ከፍተኛ ዲፕሎማት እንዳመለከቱት ለሁለት ወራት የሚቆየው የተኩስ ማቆም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር በ2006 ደቡባዊ ሊባኖስን ከጦር መሳሪያ ነጻ ለማድረግ ያሳለፈውን 1701 የተሰኘ የውሳኔ ሀሳብ ተግባራዊ ለማድረግ ይጠቅማል ብለዋል። የዩናይትድ ስቴትስ ዲፕሎማሲያዊ ጥረት የተጀመረው እስራኤል በሊባኖስ የምታካሄደውን ዘመቻ እየሰፋ ባለበት ወቅት ሲሆን ለሶስት ተከታታይ ቀናት ደቡባዊ ሊባኖስ ከተማ በሆነችው ኪያም አቅራቢያ ከፍተኛ ውጊያ መደረጉን ሂዝቦላህ አስታውቋል። በአዲሱ የተኩስ አቁም ሀሳብ ላይ እየሰሩ ያሉት የአሜሪካ ፕሬዚዳንት ልዩ መልእክተኛ አሞስ ሆችስቴይን በዚህ ወር መጀመሪያ ቤይሩት ለሚገኙ ጋዜጠኞች በሰጡት ቃል እስራኤልም ሆነች ሊባኖስ የጸጥታ ምክር ቤቱን የውሳኔ ሀሳብ ሙሉ ለሙሉ ተግባራዊ ባለማድረጋቸው የተሻሉ የማስፈጸሚያ ዘዴዎች እንደሚያስፈልጉ ተናግረው ነበር። በመጨረሻም ዩናይትድ ስቴትስ ሩሲያን ኢላማ ያደረጉ በመቶዎች የሚቆጠሩ አዳዲስ ማዕቀቦች መጣሏን ረቡዕ ዕለት አስታውቃለች። ማዕቀቦቹ ሩሲያ የሚጣሉባትን ማዕቀቦች ለማለፍ የምታደርገውን ጥረት ለመመከት አሜሪካ ቁርጠኛ መሆኗን የሚያሳይ ነው እንደሚያሳይ ተመልክቷል። የዩናይትድ ስቴትስ የገንዘብ ሚኒስቴርና የውጭ ጉዳይ ሚኒስቴር መስሪያ ቤቶች ባወጡት መግለጫ ወደ አራት መቶ የሚጠጉ ተቋማትና የተለያየ አገር ዜግነት ያላቸው ግለሰቦች ላይ ማዕቀብ መጣላቸውን ገልጸዋል ማዕቀቡ ከተጣለባቸው መካከል በርካታ የቻይና ሆንግ ኮንግ ና የህንድ ኩባንያዎች እንደሚገኙበትም አንድ የውጭ ጉዳይ ሚኒስቴር ባለስልጣን ለሮይተርስ ተናግረዋል በተጨማሪም በሩሲያ በተባበሩት አረብ ኤምሬትስ በቱርክ በታይላንድ በማሌዥያ በስዊዘርላንድ እና በሌሎች ሀገራት የሚገኙ ተቋማት ማዕቀብ ተጥሎባቸዋል። ጥቃቅን ኤሌክትሮኒክስ መሳሪያዎችን ጨምሮ ዩናይትድ ስቴትስ እና አውሮፓ ህብረት የላቁ ያሏቸውን እና እንዲሁም ሩሲያ ለዩክሬን ወረራ ልትጠቀምባቸው የምትችላቸውን ምርቶች ሀገራት ለሩሲያ እንዳያቀርቡ ዩናይትድ ስቴትስ በተደጋጋሚ ስታስጠነቅቅ ቆይታለች። ማዕቀቡ ኢላማ ካደረጋቸው ተቋማት መካከል መቀመጫውን ህንድ ያደረገው ፉትሮቮ አንዱ ሲሆን ሩሲያ ለሚገኘው ሰው ሰራሽ አውሮፕላን ወይም ድሮን አምራች ኩባንያ እጅግ ተፈላጊ የሆኑ ቁሳቁሶችን በማቅረብ ክስ ቀርቦበታል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ደረጃ ልመልሳችሁ ስመኝሽ እየቆየን፣ ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የዌብእና ና የማህበራዊ ድረገጽ አሰናጃቻችን አበባየው ገበያዋ ከኛ ጋር አለች። አዘጋጅ ጽዮን ግርማ ናት። አሁን ወደ ኋላው ላይ ከሚቀርቡ ዘገባዎቻችን መካከል ለቅምሻ እናሰማችሁ። ትውልድ ኢትዮጵያውያን አሜሪካውያኖች አንድ ላይ ሲመርጥ የበለጠ እኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ ያዘጋጀን ተወዳዳሪዎቹን ከሚስተር ትራምፕ ካምፓይን ካማላ ሃሪስ ካምፔይን እና ለኢትዮጵያ ኮሚኒቲ ይሄ ታሪካዊ የሆነ ጉባኤ ነው። ሁለት ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውለደ ኢትዮጵያ የአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው። ለኢትዮጵያ ዲያስፖራ ታሪክ ማለት ለእኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥ እንትሉ ሲያጋጥመኝ የተደሰትኩትን ደስታ ልገልጽ አልችልም። አምሳ ዓመት ከሆነ በኋላ ነው ያን እድል ያጋጠመኝ በህይወቴ ልክ ወይ እኛ ልመራ ተመርጠን እግዚአብሔር እየሰጠነ ነው እየተባልኩኝ ከዚያ በኋላ ደግሞ ያወጣት እንጂ ያለው በጠበያ ሲገዛ ስለመኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ እንደቂቃ ማ አልቆየሁም። የቀደሙት የአሜሪካ ኢትዮጵያውያን የህዝብ ጉዳዮች ኤፓክ ዋና ጸሐፊ አቶ ዮም ፍስሐ ናቸው። ቀጥሎ የሰማችኋቸው ደግሞ በዋሽንግተን ዲሲና አካባቢው የሚገኙ የኦሮሞ ማህበረሰብ አባላት ማህበር የቦርድ ፕሬዝደንት ዶክተር ባህሩ ዱጉማ ናቸው። ሁለቱም ስለ አሜሪካ ምርጫ በሚቀርብበት ልዩ የምርጫ ፕሮግራም ሰዓታችን ይመለሳሉ። አሁን ወደ ምሽቱ አብይ ርዕስ ምለፍ በሲዳማና በደቡብ ኢትዮጵያ ክልል መሬት መንሸራተት አደጋ ዘጠኝ ሰዎች ሞቱ። በደቡብ ኢትዮጵያ ክልል ወላይታ ዞንና በሲዳማ ክልል ወንሾ ወረዳ የጣለውን ከባድ ዝናብ ተከትሎ በተከሰተ የመሬት መንሸራተት ዘጠኝ ሰዎች መሞታቸውንና አምስት ሰዎች መጎዳታቸውን ባለስልጣናት አስታወቁ። የወላይታ ዞን የካዎ ኮይሻ ወረዳ የአደጋ ስጋት ስራ አመራር ጽህፈት ቤት አስተባባሪ የሁለት ቤተሰብ አባላት የሆኑ ሰባት ሰዎች ትላንት ከሌሊቱ ሰባት ሰዓት በተከሰተ የመሬት መንሸራተት አደጋ መሞታቸውን ለቪኦኤ አረጋግጠዋል። የሲዳማ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ወሰን የለ ሰምዖን በበኩላቸው ጥቅምት 17 ቀን 2017 ዓ ም በሲዳማ ክልል ወንሾ ወረዳ በተከሰተ ተመሳሳይ አደጋ ሁለት ሰዎች ሲሞቱ ሶስት ሰዎች ተጎድተው ሕክምና ላይ እንደሚገኙ ተናግረዋል። ዮናታን ዘብዲዮስ ዝርዝር አለው። ከትናንት ወዲያ ሰኞ ጥቅምት 18 ቀን 2017 ዓ.ም በስዳማ ክልል ወንሾ ወረዳም ትናንት ማክሰኞ ዕለት ጥቅምት 19 ቀን 2017 ዓ ም ደግሞ በደቡብ ኢትዮጵያ ክልል ወላይታ ዞን ካወኮይሻ ወረዳ ይጣለውን ከባድ ዝናብ ተከትሎም በተናጠል በተከሰቱ የመሬት መንሸራት አደጋዎች ዘጠኝ ሰዎች መሞታቸውና አምስት ሰዎች መጎዳታቸውን የአካባቢዎቹ ባለሥልጣናት ዛሬ ለአሜሪካ ድምፅ አስታውቀዋል። በወላይታ ዞን የካወኮይሻ ወረዳም የአደጋ ስጋት ሥራ አመራር ጽሕፈት ቤት አስተባባሪም አቶ በዛቢ ባፋ የሁለት ቤተሰብ አባላት የሆኑም ሰባት ሰዎች ከሁለት ቀበሌዎች ውስጥ ትናንት ከሌሊቱ ሰባት ሰዓት በተከሰተ የመሬት መንሻት አደጋም መሞታቸውን ለቪኦኤ አረጋግጧል። ዝናቡ የተከሰተው ከምሽቱ ሰባት ሰዓት ሻርፕ ነው። ሁለቱን ቀበሌ ሞት የተከሰተው አንደኛው የወረዳው ዋና ማዕከል ከተማ ላሾ ዘሮ አንድ ላይ ሶስት ሰው ነው የሞተው። በአንድ ቤተሰብ ያለው ሁለት ልጆችና ባልና ሚስቱ ጭምር ነው የሞተው ሌላ ደግሞ ኮይሸላሽ ባል ቀበሌ አጠገቡ ነው ያለው። በአንድ ቤተሰብ ውስጥ ያሉ ሰዎች ናቸው የሞቶ፣ ሞቱ አራት ነው። አባቱ በሕክምና ላይ ሶዶ ሬፌራል ሆስፒታል ለቶና ሄዷል። ሚስትና ሶስት ልጆች ናቸው የሞቱት። እንዲህ አይነት ሞት ነው። አጠቃላይ የሞተ ሞት ቁጥር ያው ሰባት ማለት ነው። የተጎዳ ሁለት ነው። ባለፈው አመት ሐምሌ 9 ቀን 2016 ዓ ም በጎረዳው ጤፓ ቀበሌ በመሬት ናዳ ምክንያት አስራ ሁለት ሰዎች መሞታቸውና ሀምሳ ሶስት አባወራዎች መፈናቀላቸውን የወላይታ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊም አቶ ዳዊት ደሳለኝን ጠቅሶ የአሜሪካ ድምፅ መዘገቡ ይታወሳል። አቶ በዛብህ በወቅቱ የተፈናቀሉ አባወራዎች። ተመልሶ ባልተቋቋሙበት ነው ዳግም አደጋው የተከሰተው ብሏል። ወረዳ ውስጥ ያለው ቀበሌ በሙሉ ያው እንግዲህ ናዳ ቀበቶ ወጣ ወጣ ብሎ ሰው ሁሉም በትምህርት ቤትና ቀበሌ አካባቢ የሃይማኖት አካባቢ በስጋት ደረጃ ያለ ሰዎችም በአስራ ሁለቱም ቀበሌ ላይ እያወጡ ይገኛሉ። ስንት ይሆናሉ? በቁጥር ስንት አባወራ ይሆናል በስጋት የወጡት? ሰላሳ ሰባት አባወራ ሰላሳ ሁለት እና ወረ አምስት ድምር ሰላሳ ሰባት ከዚህ በፊት እኮ ተፈናቃይ እዚህ ወረዳ ላይ በሐምሌ አናተ የተፈናቀለ ወደ ሶስት መቶ ሰባ አራት የፈናቀለው ያለ እና በጣም ችግር ውስጥ ና አደጋ ውስጥ ገብተናል ማለት ነው የስዳማ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊም አቶ ወሰነለ ሲሞን በበኩላቸው ጥቅምት አስራ ስምንት ቀን ሁለት ሺ አስራ ሰባት አመተ ምህረት በክልሉ ወንሾ ወረዳም በተከሰተ ተመሳሳይ አደጋም ሁለት ሰዎች ሲሞቱም ሶስት ሰዎች ተጎድተው በይርጋለም ሆስፒታል ህክምና እየወሰዱ ናቸው ሲሉ ተናግረዋል። አምናም ባለፈውም ጊዜ ጀምሮ ዝናቡ ቀጥሏል። እንደዚህ አይነት ሴቶች ይቀጥላሉ የሚል ስጋት ስላለ ከዚ አካባቢ ርስክ የረሰው ለተለይ ስለ ማህበረሰቡ እንዲነሳም ተደርጓልና ትናንት ወዲያ ምሽት አካባቢ አንድ የተወሰነ አደጋ ታይቷል። አሁንም እዛው የታየው ምንድነው? አንድ ቦታ ላይ እንደዚህ እንዲነሱ ከተባሉ ቤተሰቦች አካባቢ ሳይነሳ የቀረ የሚል ግምገማን ያለው ከዞኑ ያገኘ ነውና አንድ ቤተሰብ መሬት መንሸራተት ላይ ቤቱ ጉዳት ደርሶበታል። መሬት ተንሸራተው ና አጋጣሚ እዛው አደጋ ላይ ሁለት ሰዎች ባላ ላይ እንዳረፉ መረጃ ወጥቷል። ሁለት ሰዎች ላይ ጉዳት ደርሷል። ሶስት ሰዎች ደግሞ ሆስፒታል ገብተው እየታከሙ እንደሆነ ነው መረጃ ያለውና፣ እኛም ወድ ለማጣራት ወደዛ ተንቀሳቅሰን ነበረ። ዛሬ ጠዋት አደጋው ዳግም የተከሰተውና ጉዳቱ የደረሰው ባለፈው ዓመት በወርሃ ናሴ 2016 ዓ ም ተከስቶ 11 ሰዎች የሞቱበት ቀበሌ ሲሆን በወቅቱ የተከሰተውን አደጋ ተከትሎም ከአካባቢው ሰዎችን ማስወጣታቸውን አስታውሰው፣ የአሁኑ አደጋም ሰለባ የሆኑት ከስፍራው ሳይወጡ የቆዩ የቀበሌው ነዋሪዎች ናቸው ሲሉ ተናግሯል። እንግዲህ የክረምቱ ነገር ዘንድሮ በጣም ተራዝሟል። ለተመሳሳይ ነገር ጥንቃቄ እንዲደረግ እየተሰራ ነው ያለው። አሁንም የወረዳውና የዞኑ አስተዳደር እዛው ተገኝቶ ተመሳሳይ ችግር እንዳይመጣ የማህበረሰቡን የማስተማር በተቻለ መጠን ደግሞ የማንቀሳቀስ ስራ የሚሰራም ከሆነ ጥንቃቄ እንዲደረግ እየተሰራ ነው ያለው እና እንደምታውቀው ኤሪያው በጣም ተራራማ ቅርጽ ያለው ነው። አፈሩም በጣም ልል አፈር ስለሆነ ዝናቡ በጣም ሲሰፋ በቀላሉ የመንሸራተት ነገር አለው። ተክል ዛፍም ጭምር እያለው ይሄዳል ናችኋል እንግዲህ እንዲህ አይነት ባህር ያለው አካባቢ ነው። እንግዲህ ይሄ ክረምት ዘንድሮ እንደዚህ ተቀጠለ በቀጣይነትም ጥንቃቄ መደረግ ስላለበት መንግስት ከዚህ ቀደም እንዳደረገው አስፈላጊው ጥንቃቄ እያደረገ ነው ያለው። ክረምት ከገባ ወዲህ በተለይም ከጎፋው ዞን የገዘ ጎፋም ጎዝዲ ከንቾ ቀበሌ መሬት መንሸራትት ወዲህም በደቡባዊ የኢትዮጵያ አካባቢዎች እየጣለ ያለው መደበኛና ከመደበኛ ያለፈ ከባድ ዝናብ እያስከተለ በሚገኘው የጎርፍ የመሬት መንሸራትትናም የናዳ አደጋዎች ሕፃናትን ጨምሮ ከሦስት መቶ በላይ ሰዎች መሞታቸውን ቪኦኤ የአካባቢዎችን ነዋሪዎች ተጐጂዎችናም ባለሥልጣናትን ዋቢ አድርጎ የሰራቸው ዘገባዎች አመልክተዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የእርዳታ በሮች ለተዘጉበትና ለተራበው የሱዳን ህዝብ ሾርባ የሚመግቡ የማህበረሰብ አባላት በጦርነት በታመሰችው ሱዳን ኦምዱርማ ውስጥ የሚገኙ የማህበረሰብ ክፍሎች ከለጋሾች ባገኙት ጥቂት ሾርባ እየሰሩ የተራቡትን በመመገብ ላይ ናቸው። ዩናይትድ ስቴትስን ጨምሮ ዓለም አቀፍ ተቋማት በሱዳን የሚገኙ ሁሉም ተፋላሚ ኃይሎች ለለጋሽ ድርጅቶች ገደብ የሌለው መተላለፊያ እንዲሰጡ እየወተወቱ ባለበት በዚህ ወቅት አንዱ የሱዳን ክፍል በከፍተኛ ረሃብ ተጠቅቷል ሲል የአሜሪካ ድምፅ ዘጋቢ ሄንሪ ዊልኪንስ ተከታዩን አጠናቅሯል። በህዝቧ ብዛት ከሱዳን አንደኛ በሆነችው ኡምዱርማን ከተማ ውጊያው በተቀሰቀሰበት ጊዜ አሂድ ሙሐመድ አሊ ለመሰደድ አልፈለጉም። ትም ተፈናቅዬ ከምሰቃይ ቤቴ ልሙት ነው ያሉት። እንደሳቸው ካሉ ሌሎች የማህበረሰብ መሪዎች ጋር ሆነው ከዚያም ከዚያም ገንዘብ ሰብስበው ከኡምዱርማን ላልተሰደዱ ሰዎች ምግብ እያበሰሉ ማብላት ጀመሩ። ባዕድ ኪዳ እንሕና ሓውን እናዕመል ግሩፕ ፊ ዋትሳፕ ምክንያቱም የተወሰነ አቅርቦት ነው ያለን የዋትሳፕ ግሩፕና የፌስቡክ ገጽ ከፈት ቲክቶክም፣ እንዲሁ ስለምንሠራው ሥራ ማስተዋወቅ ጀመርን። ከዛም በውጭ ከሚገኙ ሱዳናውያን ድጋፍ ማግኘት ጀመርን። ጦርነቱ እንደ አውሮፓውያን አቆጣጠር ባለፈው 2023 ሚያዝያ ወር ውስጥ ከተቀሰቀሰ ወዲህ የከተማዋ ምጣኔ ሀብት ተንኮታክቷል። አሊ በግል ለጋሾች እርዳታ የምግብ ማብሰያ ቦታ ቀላል ሰው በየቀኑ ሁለት መቶ ቤተሰቦችን ይመግባሉ። የእሳቸውን የመሰሉ መመገቢያ ቦታዎች ካለምንም የዓለም አቀፍ የእርዳታ ድርጅት ድጋፍ በተለያዩ ከተሞችም ተቋቁመዋል። በቅርቡ ትላልቅ የሰብዓዊ ረዴት ለጋሽ ተቋማት የዩናይትድ ስቴትሱን የዓለም አቀፍ የልማት ተራድኦ ዩኤስኤድን ጨምሮ ባወጡት መግለጫ እንደ ኡምድሩማን ወዳሉ የሱዳን ከተሞች የእርዳታ ተቋማት እንዳይገቡ ሁለቱም ተዋጊ ወገኖች እየከለከሉ መሆናቸውን አመልክተዋል። ሱዳን ውስጥ ለተፈጠረው የረሃብ ቸነፈር መሰረታዊው ምክንያት የአገር ውስጥም የዓለም አቀፍ የረዴት ድርጅቶችም እንዳይገቡ በተቀነባበረ መንገድ የሚደረገው የክልከላ አድራጎት ነው ብሏል መግለጫው። አንደኛው የሱዳን አካባቢ በሰባት ዓመታት ውስጥ በዓለም የመጀመሪያ የሆነው የረሃብ ቸነፈር ውስጥ ነው። ሌሎችም ብዛት ያላቸው አካባቢዎች በዚያው አፋፍ ላይ ነው ያሉት። ነገር ግን የሱዳን የገንዘብ ሚኒስትር ጅብሪል ኢብራሂም የረድኤት ድርጅቶች ለመግባት የሚያስፈልጋቸው ፈቃድ በሙሉ ተሰጥቷቸዋል ሲሉ ለቪኦኤ ተናግረዋል። አሁን መንቀሳቀስ ይችላሉ እነርሱ መጠየቅ ትችላለህ። እንቅስቃሴያቸውን የገደበ የለም። ቪኦኤ በዚህ ጉዳይ ከተለያዩ ዓለም አቀፍ የረዴት ድርጅቶች ጋር በመተባበር የሚሰራውን ለተፈናቃዮች ደህንነት ተሟጋች የሆነውን ሬፊውጅስ ኢንተርናሽናልን ጠይቋል። ዳንኤል ሰለቨን የተቋሙ የአፍሪካ የእስያ ና የመካከለኛው ምስራቅ ዳይሬክተር ናቸው። ዓለም አቀፍ መንግስታዊ ያልሆኑ ድርጅቶችና የተመድ ድርጅቶች መንቀሳቀስ ይችላሉ ብሎ መናገር ቅጥፈት ነው። በመሬት ላይ ከሚሰሩ አጋር ድርጅቶች ጋር ተነጋግሬ ያለው እርዳታ እንዳይንቀሳቀስ በማድረግም ይሁን ወይም ቪዛ በማዘግየት ወይም ቢሮክራሲያዊ ማነቁ በመፍጠር በመሬት ላይ የሚገኙና በእርዳታ ሥራ ላይ ያሉ ሰዎች መንቀሳቀስ እንዳይችሉ እንደተደረጉ እንዲሰማቸው ሁኗል። ሌላው ተፋላሚ ቡድን ፈጥኖ ደራሽ ኃይሎች አስተያየቱን ተጠይቆ ነበር፤ ምላሽ አልሰጠም። የተባበሩት መንግስታት ድርጅት ባለሙያዎች እንደሚያስረዱት የተለመዱት የረዴት ድርጅቶች እንዳይገቡ በመከልከላቸው ችግረኞችን የማብላቱን ስራ እየመሩ ያሉት የኡምድርማኑ አሊ የከፈቱትን የመሳሰሉ መመገቢያዎች ናቸው። ቢሆንም አሂድ መሐመድ አሊ የረዴት ድርጅቶችም መርዳት ይገባቸዋል ብለዋል። ዓለም አቀፍ ድርጅቶችን መድረስ እንድንችል ሁሉም ማድረግ የሚችል አምላክ ይረዳን ዘንድ ጠይቃለሁ። እነዚህን ድርጅቶች ማግኘታችን እጅግ አስፈላጊ ነው። እሳቸው ደጃፋቸው ድረስ የሚመጡትን ሰዎች ሊመግቡ የሚችሉት በቀን አንዴ ብቻ እንደሆነም ተናግረዋል። ታዳጊ አገሮችን ለኒውክሌር ኃይል ተጠቃሚነት ያበቃል የተባለለት አዲሱ የኤሌክትሪክ ኃይል ማመንጫ ቴክኖሎጂ። በእንግሊዝኛ የምጻረቅ ስማቸው ኤስኤምአር ተብለው የሚጠሩት ትናንሽ የኒውክሌር ኃይል ማመንጫዎች ከበርቴ ላልሆኑት አገሮች በንጽጽር በርካሽ ወጪ የኒውክሌር ኃይል እንደሚያስገኙ የጉዳዩ አዋቂዎች ይናገራሉ። ኤስኤምአሮች ምንድን ናቸው? ጠቃሚነታቸውን የሚናገሩ ወገኖች አብዝቶ ያስደሰታቸው ምንድን ነው? የቪኦኤው ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝሩን ይዟል፣ ቆንጂት ታየ ታቀርበዋለች። ሰሞኑን ኦስትሪያ ቪየና ላይ የተካሄደው ጉባኤ የተባበሩት መንግሥታት ድርጅት የኒውክሌር ኃይል ተቆጣጣሪ ተቋም አይ ኤ ኢ ኤ ግዙፍ ያልሆኑ ተገጣጣሚ የኒውክሌር ኃይል ማመንጫዎች ስሞል ሞጁላር ሪአክተርስን በሚመለከት ለመጀመሪያ ጊዜ ያካሄደው ጉባኤ ነው። የዓለም አቀፉ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ እንደሚሉት በልማት ብዙ ያልገፉት ሀገሮች ለመጀመሪያ ጊዜ የኒውክሊየር ኤነርጂ ባለቤት እንዲሆኑ የሚያበቃቸውን ስምምነት እየተፈራረሙ ነው። ስሞል ሞዱላር ሪአክተርስ ትናንሽ ተገጣጣሚ የኒውክሊየር የኃይል ማመንጫ በምህጻር ኤስኤምአር እጅግ ተስፋ ሰጭና ጠቃሚ ከሆኑ አዳዲስ የቴክኖሎጂ ውጤቶች መካከል አንዱ ነው። ለረጅም ጊዜ ያልነበረው የቴክኖሎጂ አሁን እሁን ሊሆን ነው። ዘንድሮ ጋና እና ደቡብ አፍሪካ የመጀመሪያ የኒውክሊየር ኤነርጂ ማመንጫ ለመገንባት ከዘርፉ ኩባንያዎች ጋር ስምምነት ላይ ደርሰዋል። ሌሎች ቻይና እና ሩሲያ ውስጥ እየሰሩ ሲሆኑ አርጀንቲና፣ ካናዳ፣ ብሪታንያ እና ዩናይትድ ስቴትስ ውስጥ ስራ የጀመሩ ማመንጫዎችም አሉ። ስሞል ማጁላር ሪአክተርስ የሚባሉት ትናንሽ ተገጣጣሚ የኒውክሊየር ኃይል ማመንጫዎች እንዴትስ ነው ባለጸጋ ያልሆኑትን ሀገሮች የኒውክሊየር ኃይል ባለቤት ለማድረግ የሚችሉት? ኤስኤምአሮች በተለመዱት የኒውክሊየር የኃይል ማመንጫዎች ከሚመረተው የኤሌክትሪክ ኃይል መጠን ሲሶ ያህሉን ነው የሚያመርቱት። ትናንሽ ስለሆኑና ፋብሪካ ውስጥ የሚሰሩ በመሆናቸው ዋጋቸው በንጽጽር ውድ አይደለም። እንደዚያኞቹ አስቀድሞ ብዙ መዋለ ነዋይ ማፍሰስን የሚጠይቁ ባለመሆናቸው በኢኮኖሚ ያልዳበሩ ሀገሮች ያለ ብዙ ወጪ የኃይሉ ተጠቃሚ ለመሆን የተሻለ እድል እንደሚያገኙ ነው የሚነገረው። ተገጣጣሚ በመሆናቸውም ለመቀየር ወይም አሻሽሎ ለመስራት ቀለል ይላሉ። የጥገና ወጪዎቻቸውም ቀለል ይላል። በነዚህ ምክንያቶች ይላሉ አዋቂዎቹ ኤስኤምአሮች የሀገሮችን ኢኮኖሚ ለመቀየር የሚችሉ ናቸው። አፍሪካዊ የኒውክሌር ፊዚክስ ባለሙያው ሲናሚሌ ማሳንጎ የኤሌክትሪክ ኃይል ብልጭ ድርግም የሚልባት አፍሪካ እንዲህ ያሉ ቴክኖሎጂዎች እንዲደርሱላት በጉጉት ስጠብቅ እኖራለች ብለዋል። We need instant solution to address the energy security. As you know, that energy የኃይል ምንጭ ዋስትናን ለማረጋገጥ ፈጣን መፍትሄዎች ያስፈልጉናል። እንደምታውቁት ለምጣኔ ሀብት ዋናው መሰረት ኢነርጂ ነው። ስለዚህ አፍሪካ ውስጥ ያለው የኃይል ምንጭ እጥረትና ተያያዥ ተግዳሮቶች ኢኮኖሚያችንን ይገድለዋል። ተቺዎች በበኩላቸው ይልቁኑ ሀገሮች መበርታት ያለባቸው ከኒውክሌየር ኃይል ይልቅ አካባቢያዊ አደጋ በማይደቅኑትና ጠንቀኛ የሆነ ሬዲዮ አክቲቭ ፍሳሽ በሌላቸው እንደ ነፋስና የፀሐይ ብርሃን በመሳሰሉት ታዳሽ የኃይል ምንጮች ላይ ነው ይላሉ። ኤድሊማን የኒኩሌር ኃይል ደህንነትና ሊከሰቱ የሚችሉ አደጋዎች የሚያሳስቧቸው ሳይንቲስቶች የተባለ ማህበር ዳይሬክተር ሲሆኑ፣ ትናንሾቹ የኒኩሌር የኤሌክትሪክ ኃይል ማመንጫዎች ግዙፎቹ በሚያስገኙት መጠን ትርፍ የሚያስገኙ አለመሆናቸው አደገኛ መሆኑን በመግለጽ ያስጠነቅቃሉ። በአንድ ኩባንያ የተሰሩ ትናንሽ ተገጣጣሚ የኒውክሌር ኃይል ማመንጫዎች ላይ ባደረጉት ጥናት አዳዲሶቹ ማመንጫዎች ለሚያመርቱት የኤሌክትሪክ ኃይል አምስት እጥፍ ወጪ ማውጣት ሊያስፈልጋቸው እንደሚችል ተመልክተዋል። በወጪው ምክንያትም ይላሉ፣ የኃይል ማመንጫው ተቋም ኃላፊዎች ወጪ እንቀንሳለን ብለው ለአደጋ ሊያጋለጥ የሚችል እርምጃ ሊወስዱ ይችላሉ። በሌላ መንገድ ወጪያችሁን ቀንሱ በሚል ብርቱ ግፊት ይደረጋል። ለምሳሌ የኒኩሌር ኃይል ማመንጫውን የሚቆጣጠሩትን ባለሙያዎች ቁጥር ቀንሱ ይባላል። ሊደርሱ የሚችሉ የኒኩሌር አደጋዎችን ለመከላከል ጠንካራና ነፃ የሆነ ብሔራዊ የቁጥጥር ስርዓት መገንባት እንደሚኖርበትም አሳስበዋል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። አሁን ደግሞ ወደ ዩናይትድ ስቴትስ ምርጫ ነክ ዘገባዎቻችን እናልፋለን። ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል፣ አሊያም ደግሞ ካማላ ሐሪስ የአሜሪካ የመጀመሪያዋ ሴት ፕሬዚዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪ አማርኛ ትግርኛና አፋን ኦሮሞ መሰናዳዎችን ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ። የኢትዮጵያውያን አሜሪካውያን ድምፅ ቆይታ ከኤፓክ ተወካይ ጋር ትውልደ ኢትዮጵያ አሜሪካውያን በዩናይትድ ስቴትስ ፖለቲካ ያላቸውን ተሳትፎ መመልከት የሚያደርግ ተከታታይ ቅንብር የመጀመሪያው ክፍል ነው። ለመሆኑ የተለያዩ የኢትዮጵያ አሜሪካውያን ማህበረሰብ አባላት ለዘንድሮ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ለውሳኔያቸው ምን አይነት ጉዳዮችን መሰረት ያደርጉ ይሆን? የአሜሪካ ድምፅ ያነጋገራቸው የማህበረሰብ ቡድኖች ተጠሪዎች በግልም ሆነ እንደ ማህበረሰብ በምርጫው ቅድሚያ ስለሚሰጧቸው ጉዳዮች አጋርተውናል። አቶ ዮም ፍስሀ የሁለቱ እጩዎች የምርጫ ዘመቻዎች በየበኩላቸው እጩዋቸውን እንዲመረጡላቸው የማህበረሰቡ አባላትን ለማሳመን አራት ተወካዮቻቸውን የላኩበት የአሜሪካ ኢትዮጵያውያኑ የህዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊ ናቸው። ከተቋቋመ ሶስት ዓመት ተኩል የሆነው ኤፓክ በቅርብ ስላሰናዳው ስለዚህ መድረክም አስረድተውናል። አሉላ ከብደ ነው ያነጋገራቸው። አቶ ዩም ፍስሀ በቅድሚያ ያለ ጊዜው አመሰግናለሁ አቶ አሉላ፣ በዚህ አጋጣሚ ይህንን እድል ስለሰጠኝ አመሰግናለሁ። በዩናይትድ ስቴትስ ፖለቲካ ለነቃ ተሳትፏችሁ መሰረቱ ምንድን ነው? ትውልድ ኢትዮጵያውያን የሆነ የአሜሪካ ዜግነት ያለው ኢትዮጵያዊ ቁጥሩ ብዙ ነው። እንግዲህ የሚገመተው አንድ ሚሊዮን በአሜሪካን ሀገር ይኖራል ተብሎ ነው። መምረጥ የሚችለውም ከሶስት መቶ ሺህ በላይ ነው። ይሄ በዚህ በአሁኑ እንደዚህ አይነት ፉክክር ያለበት ምርጫ ላይ ለውጥ ማምጣት የሚችል ነው። ለምሳሌ ፐንስልቬኒያ በጣም ብዙ ፉክክር ያለበት ስዊንግ ስቴት ይሉታል በትንሽ ቁጥር አንዱ ሌላውን ለመምረጥ የሚችልበት ነው። ስለዚህ በተለይ በፕሬዚደንሻል ኤሌክሽን የቀድሞ ፕሬዚደንት ዶናልድ ትራምፕ እና የአሁኗ ቫይስ ፕሬዚደንት ካማላ ሐሪስ ሁለቱም እዚህ እየተመላለሱ ምረጡን እያሉ ነው። እኛም ደግሞ ትውልደ ኢትዮጵያውያን አንድ ላይ ስንመርጥ የበለጠ ተሰሚነት ስለሚኖረን ኤፓክ መምረጥ የሚችሉትን ነዋሪዎች እንዲመርጡ፣ ካልመረጡ ተሰሚነት እንደማይኖራቸው በማሳሰብ እንዲመዘገቡ ኢትዮጵያንና ትውልደ ኢትዮጵያውያንን የሚጠቅሙት ተመራጮች እንዲመረጡ ብዙ ጥረት አድርገናል። ወደ አርባም የሆኑትን የኮንግሬስ እና የሴኔት አባላት በጥንቃቄ አለማቸው ምንድን ነው በትምህርት በኢሚግሬሽን በንግድ በጤና እኛን የሚጠቅሙን ሰዎች ናቸው ወይ አንደኛ ሁለተኛ ደግሞ አሜሪካን እና የኢትዮጵያን ግንኙነት እንዲጠናከር ይሰራሉ ወይ ሀገራችን ሰላም እንዲሆን ይጥራሉ ወይ የህዝቡ ሰብአዊ መብት እንዲከበር ይጥራሉ ወይ ወይ እነኚህን ተወዳዳሪዎች አነጋግረን አስተምረን ይህን ነገር ሁሉ ካሟሉ እውቅና ሰጠና ወይም ኤንዶርስ አድርገናል። በመላው ዓለም ያሉ ኢትዮጵያውያኖችን ጥቅም የሚያስጠብቁ ሰዎችን ለማስመረጥ ነው። በዚህ መልክ ነው እየሰራን ያለነው። ቅርቡ ከዋሽንግተን ዲሲ ወጣ ብላ በምትገኘው በአሌክዛንድሪያ ከተማ ዝግጅት አድርጋችሁ የሁለቱንም ፕሬዚዳንታዊ ምርጫ ዘመቻዎች ተወካዮች የጋበዛችሁበት ስነስርዓትም አካሄዳችሁ ነበረ ምንድነው እነኚህ የምርጫ ዘመቻዎችስ እንዲረዷችሁ እንዲያውቁ የምትፈልጉት? ትውልደ ኢትዮጵያውያን አሜሪካውያኖች እዚህ በአሜሪካን ሀገር ስንኖር ከአምሳ ዓመት ሆኖናል እና ይሄ በጣም በአጭር ጊዜ ውስጥ በጣም ብዙ ስራ የሰራ በብዙ ሙያዎች የተሰማራ ዶክተሮች፣ ኢንጂነሮች፣ አስተማሪዎች በንግድ ስራ እና በምንኖርበት ስቴት እና ከተማዎች እዚህ ላለው ለአሜሪካን ኢኮኖሚም ሆነ ህብረተሰብ ትልቅ አስተዋጽኦ የሚያደርግ ነው። በምርጫ በኩል ግን ብዙዎች አይመርጡም። ይሄን ነው የእኛ ስራ ምንድን ነው ትልቁ በሰሜንነት እንድናገኝ የሁለት ኢትዮጵያ አሜሪካኖች እንዲመርጡ ማድረግ ላይ ነው። እስካሁን ድረስ በዚህ በአምሳ ዓመት ውስጥ ሁለት ሶስት ትውልድ ኖሯል። ብዙዎችም ደግሞ እዚህ ሀገር የተወለዱ አሉ እና እነህን ሁሉ እንዲሳተፉ ለማድረግ ነው አላማችን። ባለፈው ሚድተርም ኢሌክሽን በቨርጂኒያ ኢትዮጵያውያኖች በጣም ወሳኝ ሚና ነበራቸው። ኢትዮጵያውያኖችን የሚጠቅመውን ገቨርነር ያንግኪንን ያስመረጠው ትውልደ ኢትዮጵያ የሆኑ አሜሪካውያን ናቸው የሚልም በዋሽንግተን ፖስት ሁሉ ላይ ተጽፏል። እና እንደዚ አይነት አቅም እያለው አንድ ላይ ሲመርጥ የበለጠ እኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ ያዘጋጀል። ተወዳዳሪዎቹን ከምስተር ትራምፕ ካምፔን፣ ከካመላ ሃሪስ ካምፔን፣ ሌሎችም ደግሞ ባለፈው ጊዜ እውቅና የሰጠናቸው ሁለት የኮንግረስ አባላት ጋበዝን። በቪዲዮ እና በፐርሰን የመጡት አንደኛው ሴነተር ጃን መጓሄር የሚባል የቨርጂኒያ ሴነተር ነው። የትራምፕ ካምፔን የላከው ወደ ኮንግረስ እየተወዳደረ ነው። አንደኛዋ ደግሞ ኮንግረስ ውመን ሲድኒ ካምላገር የምትባል ከካሊፎርኒያ ዴሞክራት ናት። አንደኛው ኮንግረስማን ብራያን ፊትዝፓትሪክ የሚባል ፔንስልቬኒያ ሪፐብሊካን ነው። አንደኛው ደግሞ ከካሊፎርኒያ ኮንግረስማን ነው። ጃን ጋራማንዲ ይባላል። እንዲሁም ድሮ እሱ ኢትዮጵያ ውስጥ ፒስኮር የነበረ ነው እና በጣም ኢትዮጵያን የሚወድ ሰው ነው። አራቱም ቀረቡ እና ለኢትዮጵያ ኮሚኒቲ ይ ታሪካዊ የሆነ ጉባኤ ነው። ለመጀመሪያ ጊዜ ነው ሁለት ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውልደ ኢትዮጵያ የአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው። ኢትዮጵያ ዲያስፖራ ታሪክ ማለት ነው እና በዚህ ቀርበው ለምን እነሱ እንድንመርጣቸው ሁሉም የራሳቸውን ንግግር አደረጉ። በእውነቱ በጣም ብዙ ሰው ይህንን ነገር ሰምቶ ፓክም የሚያደርገውን እውቅና አይቶ አሁን ለመብረት እንዲመቻች አድርገናል ማለት ነው። በአባልነትም ይሁን በደጋፊነት አብረችሁ ከሚንቀሳቀሱት አንጻር ቅድሚያ የሚሰጧቸው ጉዳዮች ምንድን ናቸው? እናንተ እስከተረዳችሁትና ድርጅታችሁ ኤፓክ ለይቶ ያየ የተመለከታቸው ካሉ ምንድን ናቸው? እንደ ማህበረሰብ ቅድሚያ የሰጣችኋቸው ጉዳዮች እዚህ በአሜሪካን አገር የሚኖሩ ትውልድ ኢትዮጵያውያን ሆነው አሜሪካዊ ዜግነት ያላቸው በቅድሚያ የሚፈልጉት እኛን መጥቀም የሚፈልጉ ወዳጆች የሚሆኑ ለምሳሌ በኢሚግሬሽን ጉዳይ የሚረዱ በትምህርት፣ በጤና ጉዳዮችን የእኛን ሕብረተሰብ የሚረዱ ሀገራችን ላይ ደግሞ ሰላም እንዲሆን ሀገራችን ሰብአዊ መብት እንዲከበር የሚረዱትን በተለይም ደግሞ በአሁኑ ሰዓት ሀገራችን በጣም ከባድ ችግር ላይ ነው ያለችው። ጦርነት ሀገራችን በብዛት አለን። በተለይም ጽሀን ላይ የተነጣጠረውን ዘር ተኮር የሆነ ግድያ ሁሉ እሱ በጣም የሚያረብሸን እና የሚያሳስበን ነው። ሁለት ኢትዮጵያውያን በጣም አገር ወዳድ ነው፣ አገሩን ይወዳል ደግሞ ብዙ አስተዋጽኦ ሲያደርግ የኖረ ነው። ለሀገሩ ደራሽ ነው። ወገኑ መርዳት የሚፈልግ ነው። በብዙ መንገድ በገንዘብም በኩል ከሰባት ቢሊዮን ዶላር በላይ በአመት ወደ ሀገሩ የሚልክ ነው። በየጊዜው ሰዎች በጦርነትም ለተጎዱት ሁሉ ይረዳል። ሆስፒታል ያሰራል። ትምህርት ቤት ያሰራል። ብዙ አስተዋጽኦ ለሀገሩ የሚያደርግ ነው። ችሎታም አቅምም አለው እና አሁንም ደግሞ እነኚህ ነገሮች ላይ ነው ማተኮር የሚፈልገው እና እነኚህን ነገር የሚረዱ ምሳሌ ሰላም እንዲመጣ ተጽዕኖ የሚያደርጉትን ተወዳዳሪዎች እነሱ እንዲመረጡ በጣም ነው የሚፈልገው። እውነት ከሌሎችም ዳያስፖራ የበለጠ ለሀገሩና ለወገኑ የሚያስብ የኢትዮጵያ ዳያስፖራ ሀገር ወዳዶች ናቸው እና እነህን ላይ ነው የበለጠ የሚያተኮረ ማለት ነው። ድርጅታችሁ የኢትዮጵያና ዩናይት ስቴትስ የህዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊና ከመስራቾቹ አንዱ አቶ ዮም ፍስሀ እያስተባበራችሁት ያለውን መራጭ ፍላጎትና ምኞት ሀሳብ በተመለከተ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በምርጫው ሂደትም ሆነ ከምርጫው በኋላ በተመሳሳይ መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ይስጥልኝ። አመሰግናለሁ። ከዚሁ ርዕሰ ጉዳይ ሳንወጣ ሌላው በተመሳሳይ ጉዳይ ሀሳባቸውን ያጋሩን በዋሽንግተን ዲሲና አካባቢው የሚገኘው የኦሮሞ ማህበረሰብ አባህላት ማህበር የቦርድ ፕሬዝደንት ዶክተር ባህሩ ዱጉማ አንዱ ናቸው። አሁንም ዶክተር ባህሩን ያነጋግራቸው አሉላ ከበደ ነው። ቅድሚያ ዶክተር ባህሉ እንደ ዜጋ እንደተረዳሁት ለበርካታ ዓመታት በዩናይት ስቴትስ ቆይታዎ ድምፅ በመስጠት በመምረጥ የተሳተፉበትን በማየት ብንጀምር ለምን ነበር የተሳተፉትና አሁንም የሚሳተፉት? ለእኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥ እድሉ ሲያጋጥመኝ የተደሰትኩት ደስታ ልገልጽ አልችልም። አምሳ አመት ከሆነኝ በኋላ ነው ያን እድል ያጋጥመን በህይወቴ ልክ ወይ እኛ ልመራ ተመርጠን እግዚአብሔር እየሰጠን ነው። እኛ ባለ መንገድ ተገዛ እየተባልኩኝ ከዚያ በኋላ ደግሞ ያውጣት እንጂ ያለው በጠመላ ሲገዛ ስለኖርኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ ደቂቃ ማለት አልቆየሁም። ለዚህ ነው የአሜሪካ ዲሞክራሲ እጅግ በጣም የምወደው። ለዚህ ነው ደግሞ ሀገሬ ነው ብዬ በኩራት የምጠራው ሀገሬ ውስጥ የተንገርኩበት ሀገር ያላገኝትን ስላስገኘልኝ ነው የምልህ። አንዱ ለዛ ነው የምወደው ሁለተኛ ደግሞ መምረጥ ብቻ ሳይሆን እንዳውም አልፎ አምነውን ምርጫውን እንዳስተናገድ እድል ስለሰጠኝ ያንንም የመጀመሪያ ደር ካገኘውን ቀን ጀምሮ እስካሁን ሳነስታት ጥቅር ይቻላል ፖሊንግ ስቴሽን በየአራት ዓመቱ ተሳተፋለሁ። ዶክተር ባህሩ ለመሆኑ እርስዎ በንቃት የሚሳተፉበትን ማህበረሰብ አባላት ምርጫና በአጠቃላይም በዩናይት ስቴትስ ፖለቲካ ያላቸውን ተሳትፎ የሚያነቃቁ ማህበረሰቡ ቅድሚያ የሚሰጣቸው ዋና ዋና ጉዳዮች ምን ይመስለዎታል? እርስዎ እስከሚያውቁ ድረስ የሁሉንም መያዝ እንደማይቻል እረዳለሁ። እንደው በሚሰሙት በማህበራዊ ተሳትፎ፣ ይልቁንም ደግሞ እርስዎ ማህበሩን በሚመሩበት በምታደርጓቸው ውይይቶች ምን ያያሉ? ስለ ማህበራችን አባሎች ስናገር በጣም የተወሰኑ ሰዎች ናቸው። ሲንግል ኢሹ ናቸው ብዬ የማያቸው ከኢንፎርማ ስንነጋገር፣ ከዛ ውጪ ሰው ወደ ሙጫ ቦታ ሲሄድ የተለያየ እሹ ጭንቅላት ውስጥ ይዞ ነው የሚሄደው። ብዙ ጊዜ ካምፔን ስንከታተል ከሀገራችን ፖይንት ኦፍ ቪው፣ ሀገራችን ስል ከመጣሁበት ሀገር፣ እዚህ ደግሞ እንደነገርኩ ለእኔ ሀገሬ ነው የመኖር እድል የሰጠኝ ሀገር ነው ለብዙ ነገር ያበቃኝ ሀገር ስለሆነ እንደ ራሴ ሀገር እንማየው የሀገሪቷን ኢንትረስት ከሰቡ ኢንትረስት አጭ ነው አናላይዘን የማደርገው ብዙ ሰዎች እንደሱ ነው አናላይዝ የሚያደረገው። ስለዚህ አንድ አጀንዳ ብቻ አይደለም የሚመሩበት። ብዙ የሚያመሳክሩት ይሄን ያን ብለው አንስተው የሚጥሉት ሀሳብ ይኖራል እያሉን ነው። ኤግዛክት ለማለት የፈለኩኝ እሱን ብዙ ነገሮች አሉ ፕራዮሪቲ አሉ ከዛ ውስጥ ባላንስ ወስደን ወደ ፖል የምንሄደው ለማለት ስንሄድ በአሁኑ ሰዓት ለምሳሌ ለትልቁ ነገር ሚኒማም ይመራኛል ብዬ ለመምረጥ የምፈልገው ሰው እውነት እንደሚናገር እርግጠኛ መሆን አለብኝ። እውነት የማይናገር ሰው ከሆነ ግራቀኝ የሚዋሽ ሰው ከሆነ እጅግ በጣም ጨንቀኛል። ያንን ሰው ያለቃብዬ ለመረጅ ይቅርና በወንጀል ተከሶ ወንጀል የተፈረደበት ሰው ከሆነ ደግሞ የባሰውን ችግር ውስጥ ነው የምገባው። ስለዚህ እንዲህ እንዲህ አይነት እሹ እያየን ነው ማለት ነው፣ ያንን ምርጫ ስናደርግ ማን መምረጥ አለብኝ የምለውን ውሳኔ የምንወስደው። የፖለቲካ ፓርቲዎቹና እጩዎቹ እንግዲህ ሁለት ዋና ዋና ፓርቲዎች ናቸው በዚህ ምርጫ የሚሳተፉት። ሁለት እጩዎች ከአስር ቀን በኋላ በሚለይለት ምርጫ አንዳቸው ፕሬዚዳንት ይሆናሉ። እነኚህ ሁለት ወገኖች ከሚያራምዷቸው ወይም እናራምዳቸዋለን ብለው ይፋ ካደረጓቸው ፖሊሲዎች እና አጀንዳዎች የትኞቹ ለማህበረሰቡ ጋባዥ ይመስሎታል? እጅግ በጣም አስቸጋሪ ነው። አሁንም ማህበረሰቡ በጠቅላላ እንደዚህ ነው ብዬ ለመናገር ያስቸግረኛል። ለምሳሌ አንድ እንደሚያስቸግረኝ፣ በሃይማኖት በኩል ያው ሰዎች አሉ ፖለቲካ የመጀመሪያው ምርጫቸውን ውሳኔ የሚወስዱት በእምነት በኩል አይተው እምነት ቫሌዎች ላይ ማን ምን ፖዚሽን አለው ብሎ ነው ውሳኔ የሚወስዱት። ይሄ ኢንፎርም ማለት ስንነጋገር የምንሰማው ነገር ነው። በማህበሩ አንድ ወጥ አይደል። ከዛ ደግሞ አለፍ ብለን በፖሊሲ ደረጃ ካየ ነው አንድ ምሳሌ የሚወስዶ፣ ስለ ኢሌጋል ኢሚግሬሽን ብዙ ይነገራል። ሁለቱም ፓርቲዎች ይናገራሉ። ሁለቱም ተመራጮች ለተለያየ ደረጃ ላይ ምርጫ ላይ መሳተፍ ያሉ ሰዎች ይናገራሉ። እኔ አስ ግለሰብ ኢሌጋል ኢሚግሬሽን እጅግ በጣም ነው የምቃወሙ። ሕገ ወጥ የሆነ ተሰብስቦ እዚህ ሀገር መጥቶ መኖር አለበት የሚለውን ሀሳብ አልደግፈውም። ኢሚግረንት ሀገር መሆኑን እናውቃለን፣ ግን ይቅርና እንደ አሜሪካን ሀገር ያለው በእያንዳንዱ ኤምበሲ ዙሪያ እየዞርን ካየን ሀገሩ በሙሉ ሀገሩ ለቆ ወደዚህ ለመምጣት የነሳ የሚመስልበት ሲትዌሽን ላይ ከተለያየ ሀገር እዚህ ለመምጣት የማይፈልግ ሰው የለም ሊትራሊ በዛ ሁኔታ ላይ ያለ ዝም ብሎ በር ከፍቶ አሜሪካ ማንንም ማስገባት አለበት ብሎ የሚናገር ሰው ካለ ሶምቲንግ ኢዝ ሮንግ። አደ ሴም ታይም ሰው መጥቶ እዚህ የሚሰራውን ስራ ካልሰራ የዚህ ሀገር ኢኮኖሚ በአንዴ ነው ኮላፕስ የሚያደርገው። ስንት ነገር ከውጭ የመጣ ሰው ነው በብዛት ይሄ ማኑዋል ስራ መስራት ላይ ያለ ኢቨን ሶፍስቲኬት ፕሮፌሽናል ስራ። ሆስፒታል ስንሄድ ምንድን ነው የምናየው? ብዙ ከውጭ የመጡ ሰዎች ኦፍኮርስ የዚህ ሀገር ዜጋ ሆነው ነው የሚሰሩ ያለው እና ኢሚግሬሽን ያስፈልገዋል። ይሄ ኢኮኖሚ በጣም ትልቅ ነው፣ ኦፖርቹኒቲ ብዙ ፈጥሯል። እዛ ኦፖርቹኒቲ ተጠቅሞ ተሰርቶ የሀገሬውንም ሰው መጤውንም ለመጥቀም የሚቻለው ሁለቱም ከተቀናጁ ነው። ሁለቱም አንድ ላይ ሆኖ ከተሰራ ነው። እና በአንድ ኤክስቴንት ይሄ ኢሚግሬሽን መምጣት የለበት የሚሉት ትክክል አይደሉም። በሌላ በኩል ደግሞ በር ከፍተን ማስገባት አለብን የሚሉትም ትክክል አይደለም። በሚያስተያየት አቲንክ ማህበር ውስጥ ያሉ ብዙ ሰዎች በዚህ እንስማማ ነው ማ ሚዛን ያለው ሁለቱን የሚያጣጣመ ፖሊሲ እደግፋለሁ ነው የሚሉት ትክክለኛ ነው። የምርጫው ሂደት ቀደም ብለን እንደጠቀስ ነው የተቃረበ ውጤቱም በቀናት ውስጥ የሚለይ ነው እና በማህበረሰብ ደረጃ ትርጉም የሚሰጧቸው ጉዳዮች ላይ በፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ባህሮ ድጉማ የኦሮሞ ማህበር በዋሽንግተን አካባቢ የቦርድ ፕሬዚዳንት፣ ለጊዜው አመሰግናለሁ ጊዜር በጣም አመሰግናለሁ። በሶማሊያ የሚገኙ ሶማሊያዊ አሜሪካውያን በአሜሪካ ምርጫ በንቃት ይሳተፋሉ። በሶማሊያ የሚኖሩ አንዳንድ ሶማሊያ አሜሪካውያን በአሜሪካ የሚደረገውን ፕሬዚደንታዊ ምርጫ በንቃት በመከታተል ላይ ናቸው። ከውጭ ፖሊሲና በአፍሪካ የሚመደበው መዋለንዋይ ከሚያሳስቧቸው ጉዳዮች ጥቂቶቹ ናቸው። በርቀት ሆነው ድምፃቸውንም ሰጥተዋል። አብዱልቃድር ዙቢር እና አብዱላ አዚዝ ኦስመን የላኩት ዘገባ ነው። እንግዳ ወልዴ ያቀርበዋል። ሙሐመድ ዳሂር ፈራህ የሶማሊያዊ አሜሪካውያንን ማህበር በሶማሊያዊ አሜሪካውያን እና በትውልድ ሀገራቸው ሶማሊያ መካከል ግንኙነት እንዲጠናከር የሚሰራ ማህበር ነው። ፋራህ ከአስር ዓመታት በፊት ወደ ትውልድ ሀገራቸው ሶማሊያ ቢመለሱም በአሜሪካ ፖለቲካ ጉዳይ ንቁ ተሳታፊ ናቸው። በአሜሪካ እየተካሄደ ያለውን የፖለቲካ ሙግት በተመለከተ በንቃት ይከታተላሉ። ፋራህ ከርቀት ድምፅ የሚሰጥበት መንገድ ግልጽ እንደሆነ ይናገራሉ። አይ አይ ካስትድ ማይ ቮት አብሰንቲ ባለት በምርጫ ወቅት በቦታው ስለማልገኝ በርቀት ነው ድምፅ የሰጠሁት። በመንግስት በተዘጋጀው ድረገጽ በኩል ነው የሰጠሁት። ፎርሙን ሞልተ ትፈርማለህ። መላኪያ ማድራሻም አለው። በሶማሊያና በኬንያ ከሚገኙ የአሜሪካ ኤምባሲዎች የሰጠን መመሪያ ነው። ከወር በፊት ነው ድምፅ የሰጠሁት። ማድረግ ያለብኝን አጠናቅቄያለሁ ብዬ አምናለሁ። በአሜሪካ የውጭ ፖሊሲ በተለይም ጸጥታን በተመለከተ የሚሰጠው እርዳታ ላይ ለውጥ በመደረጉ ምክንያት ሶማሊያን ተግዳሮት እንደገጠማት ፋራ ያወሳሉ። እንደ ሶማሊያዊ አሜሪካዊም ሆነ እንደ ማህበር መሪነታቸው ካገኙት ልምድ በመነሳት አዲስ የሚመጣው አስተዳደር ለሶማሊያ የጸረ ሽብርተኝነት ዘመቻ የሚሰጠውን ድጋፍ ላይቀጥል ይችላል የሚል ስጋት ፋራ አድሮባቸዋል። የውጭ ፖሊሲ በተለይም ከጸጥታ ጋር በተገናኘ እንደ አሜሪካዊ በአፍሪካ ወይም በሶማሊያ ላይ ልምድ፣ እንዲሁም እንደ የሶማሊያ አሜሪካውያን ማህበር መሪነት የታዘብኩት ሶማሊያ በአሜሪካ መንግስት የጸጥታ እርዳታ ሲቋረጥባት ምን ያህል ችግር እንደሚገጥማት ነው። አስታውሳለሁ በቀድሞ ፕሬዚዳንት ዶናልድ ትራምፕ አስተዳደር ወቅት ይገጥሞናል። ፋራህ እንደሚሉት አራት ሺህ የሚሆኑ ሶማሊያዊ አሜሪካውያን በሶማሊያ በተለያዩ ክልሎች ይኖራሉ። አብዛኞቹ የንግድ ድርጅቶች ባለቤቶች፣ የሶማሊያ የፌዴራል መንግስት አማካሪዎች ወይም የዓለም አቀፍ ድርጅት ተቀጣሪዎች ናቸው። ከእነዚህ ውስጥ ሞሐመድ አደን ድኒ ይገኙበታል። የሰብዓዊ መብት አቀንቃኝና የሶማሊያ ፓርላማ አባል ናቸው። እርሳቸው እንደሚሉት በዚህ ምርጫ በአፍሪካ ለሚገኙና የአሜሪካ ዜግነት ላላቸው ድምፅ ሰጪዎች ዋናው ጉዳይ አሜሪካ በሀገሪቱ መዋለ ነዋይ የመመደቧ ጉዳይና ከአፍሪካ ሀገራት ጋር ግንኙነቷን ማጠናከሯ ነው። አፍሪካውያን አሜሪካ በርካታ መዋለ ነዋይ እንድትመድብ ይጠብቃሉ። እናም ሰዎችን ስታነጋገር ወይም በአሜሪካ ከአፍሪካ የሄዱ ሰዎችን ስታናገር አሜሪካ በሀገሪቱ ኢንቨስት እንድታደርግ እንደሚሹ ይነግረዋል። በሶማሊያ የአሜሪካ አምባሳደር ሪቻርድ ራይሊ በቅርቡ ከአሜሪካ ድምፅ ጋር ሞቃዲሴ ውስጥ ባደረጉት ቃለ ምልልስ አሜሪካ ለሶማሊያ ትልቁን ድጋፍ የምታደርግና የጸጥታ አጋር መሆኗን በአስር ቢሊዮን ዶላር የሚገመት የባለሙያ የመሳሪያና የገንዘብ እርዳታ እንደምታደርግ ተናግረዋል። አምባሳደሩ በተጨማሪም ሶማሊያዊ አሜሪካውያን በአሜሪካም ሆነ ትውልድ አገራቸውን እንደገና ለመገንባት የሚያደርጉትን አስተዋጽኦ አድንቀዋል። በርካቶች አገሪቱን ለመገንባት ተመልሰው መጥተዋል። እናም እዚህ ሶማሊያ መጥተው ተሳትፎ በማድረግ ላይ በመሆናቸው ደስተኞች ነን። ተስፋ ማድረጉን አታቁሙላለው። እጅግ አስፈላጊና እየሆነ ያለው እውነት አለ። በሺህ የሚቆጠር ማይል እርቀት ላይ ቢሆኑም በሁለተኛ አገራቸው በሚደረገው ምርጫ ድምፅ በመስጠት ብቻ ሳይሆን ለትውልድ ሀገራቸው መረጋጋትና እድገት እንዲሁም ሁለቱን ሀገራት በማቀራረብና የወደፊቱን ትልም በመቅረጽ ይሳተፋሉ። ፕሬዝደንታዊ እጩዎች የመዝጊያ ሙግታቸውን አቀረቡ። በአሜሪካ ለፕሬዝደንትነት የሚወዳደሩት የሁለቱ ፓርቲ እጩዎች በዚህ ከምርጫው በፊት ባለው የመጨረሻ ሳምንት የመዝጊያ ሙግት በሚል የሚገለጸውን ንግግራቸውን በየፊናቸው አሰምተዋል። የቪኦኤ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፕረሱቲ ዘግበዋለች። እንግዳ ወርዴ ያቀርበዋል። ከምርጫው በፊት ባለውና በዚህ በያዝነው ሳምንት የተደረጉ የምርጫ ዘመቻ ንግግሮች የፍርድ ቤት ሙግት መስለዋል። ከአራት ዓመት በፊት ከነበራችሁበት አሁን የተሻለ ሁኔታ ላይ ናችሁ። እነዚህ የመዝጊያ ክርክሮች ናቸው። ድምፅ ሰጪዎችም እስከ ማክሰኞ ድረስ ዳኞች ይሆናሉ። የኒውዮርክ ከተማ እምብርት በሆነው ማዲሰን ስኩዌር ጋርደን የቀድሞው ፕሬዝደንት ዶናልድ ትራምፕ ኢኮኖሚና ፍልሰትን በተመለከተ ሙግታቸውን አቅርበዋል። ካማላ ሄሪስ መካከለኛ ገቢ ያላቸውን አሜሪካውያንን ጎድታለች የውጭ አገራትን ስንገነባ የውጭ አገራትን ድንበርና መሬት ስንጠብቅ ከርመናል። አሁን አገራችን እንገነባለን፣ ድንበራችን እንከላከላለን፣ ዜጎቻችን እንጠብቃለን፣ አሜሪካን እናስቀድማለን። ሀያ ሺህ መቀመጫዎች ያሉት ማዲሰን ስኩዌር ጋርደን ሞልቶ ነበር። አንዳንዶቹ ታዳሚዎች ቦታ ለማግኘት ሌሊቱን ተሰልፈው አድረዋል። ቨርጂኒያ ኤቨሪ ከታዳሚዎቹ አንዱ ነበሩ። እንደ አርአያ የምናየው ሰው መኖሩ መልካም ነው። እንደ እውነቱ ትረምፕ ላስተዳደሩም ሆነ ለውጭ ጉዳይ መልካም ስራ የሚሰሩ ይመስለኛል። ናዚም ካዚምም በስፍራው የትረምፕን ንግግር አድምጠዋል። በግልጽ የሚናገሩ ናቸው። በጽሑፍ የተዘጋጀ ንግግር አይጠቀሙም። እናም ይህን እወድላችኋለሁ። ኬሮል ቫስኬዝ የትረምፕ ደጋፊ ናቸው። ትራምፕ ወደ ተሻለ ሁኔታ እንደሚወስዱን ይታየኛል። ካማላ ሄሪስ ለመልስ ንግግራቸው ኤሊፕስ በመባል የሚታወቀውና ከዋይት ሀውስ በስተ ደቡብ የሚገኘውን ሜዳ መርጠዋል። ከተፎካካሪዎቹ ለአንዱ የወደፊት ቤት የሆነው ነጭ ቤተ መንግስት ከበስተጀርባ ይታያል። በአሜሪካ አዲስ ትውልድ አመራሩን መያዝ ያለበት ሰዓት ነው። ካማላ ሃሪስ ለአሜሪካ ያላቸውን ትል አስቀምጠዋል። ከትራምፕ የሚለዩባቸውን ጉዳዮች ለማሳየት ሞክረዋል። ድራማውንና ግጭቱን ትተን አዲስ ምዕራፍ መክፈቻ ጊዜ ነው። በምግብ ሸቀጥ ላይ ያለ አግባብ ጭማሪ እንዳይደረግ በፌዴራል ደረጃ እገዳ ጥላለሁ። የኢንሱሊንም ዋጋ የተወሰነ እንዲሆን አደርጋለሁ። አሜሪካውያን ለመድኃኒት ወጪ ከኪሳቸው የሚከፍሉትን የተወሰነ እንዲሆን አደርጋለሁ። በካመላ ሄሪስ ንግግር ላይም በአስር ሺህ የሚቆጠሩ ሰዎች ታድመዋል። አንጀላ ኮልማን አንዱ ናቸው። የመጀመሪያዋ ሴት ፕሬዚደንት ይህን በህይወት ዘመኔ ማየት እሻለሁ። ዴቪድ ደማቲየም ታዳሚ ነበሩ። የተመሳሳይ ጾታ አፍቃሪ ነኝ። ይህንም መብቴን ጠብቄ ማቆየት እሻለሁ። ለአሊሻ ራው ደግሞ የጽንስ ማስወረድ መብት ዋናው ጉዳይ ይመስላል። ጽንስ የማስወረድ መብትን ትደግፋለች። ሴቶች ለራሳቸው እንዲወስኑና ምርጫ እንዲኖራቸው ትደግፋለች። ጽንስ ማስወረድ በሀገር ደረጃ ክልከላ እንዳይጣልበት እንደምታደርግ አምናለሁ። ለሁለቱ ዕጩዎች ያለው ድጋፍ ተቀራራቢ በመሆኑ በምርጫው ዕለት ማክሰኞ ምሽት ውጤቱ ላይታወቅ ይችላል። በአንዳንድ ግዛቶች በድምፅ አቆጣጠርና በድምፅ ሰጪዎች ሕጋዊ ብቁነት ላይ ከአሁኑ የፍርድ ቤት ሙግት በመደረግ ላይ ነው። ካሮሊን ፕሮሲት ይለላከችው ዘገባ እንግዲ ወልኔኝ ዋሽንግተን ዲሲ የግሪን ፓርቲ እጩ ጄል በፕሬዝደንታዊ ምርጫ ውጤት ላይ የሚኖራቸው ሚና ሲተነተን፣ በዩናይትድ ስቴትስ ልክ የዛሬ ሳምንት ማክሰኞ እንደ አውሮፓውያን አቆጣጠር ህዳር አምስት ቀን ፕሬዝደንታዊ ምርጫ ይካሄዳል። የመራጭ አስተያየት ግምገማዎች እንደሚያመለክቱት የግሪን ፓርቲ እጩ ተፎካካሪ ጄልስታይን አንድ ከመቶ ገደማ የሚሆነውን ድምፅ ያገኛሉ። ይሁን እንጂ የእርሳቸው መወዳደር በምርጫ ውጤት ላይ ትልቅ አንድምታ ሊኖረው ይችላል። አንዳንድ የፖለቲካ ተንታኞች ከወዲሁ እንደሚተነበዩት እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር በሚካሄድባቸው ግዛቶች ጄልስታይን የሚወስዱት ድምፅ እጅግ ጥቂት ቢሆን እንኳ ማን እንደሚያሸንፍ ወሳኝ ሊሆን ይችላል። ማክሲም አደምስ ከዋሽንግተን ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። የግሪን ፓርቲ ጩዋ ጂል ስታይን ለፕሬዝደንትነት ሲፎካከሩ ይህ የመጀመሪያ ጊዜያቸው አይደለም። እንደ አውሮፓውያን የዘመን አቆጣጠር በ2016 ተወዳድረው አንድ ከመቶ ገደማውን ድምፅ አግኝተው ነበር። ብዙዎች ዲሞክራቶች ሂለሪ ክሊንተን የተሸነፉት ስታይን እነዚህን ድምፆች ስለወሰዱባቸው ነው ብለው ያምናሉ። ሚሽገን ውስጥ ለምሳሌ ዶናልድ ትራምፕ ሂለሪ ክሊንተንን ያሸንፏቸው 11 ሺህ በማይሞላ የድምፅ ብልጫ ነበር። ስታይን ደግሞ ከ51 ሺህ የሚበልጠውን ድምፅ አግኝተው ነበር። ታዲያ በዚያ ምርጫ የግሪን ፓርቲዋን እጩ የመረጡት በሙሉ እሳቸው ባይወዳደሩ ኖሮ ሂለሪ ክሊንተንን ይመርጡ ነበር ብሎ በእርግጠኝነት ለመናገር እንደማይቻል አንዳንድ ተንታኞች ያመለክታሉ። ካይል ኮንዲክ በቨርጂኒያ ዩኒቨርሲቲ የፖለቲካ ማዕከል የምርጫዎች ትንታኔ አዋቂ ናቸው። እንዲህ ሲሉ ነው የሚያስረዱት። እከሌ ይህን ያህል ድምፅ ከሌላ ውጩ ላይ ሰረቀ ብሎ መናገር ቀላል አይመስለኝም፣ ምክንያቱም የእነዚህ አማራጮች ባህሪ ማለትም ሁለቱ ፓርቲዎች ብቻ ቀርበው የግድ አንዱን መምረጥ ቢኖርባቸው ምን እንደሚያደርጉ ለማወቅ አይቻልም። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረትም ተመሳሳይ ሁኔታ ተከስቶ ነበር። ፍሎሪዳ ውስጥ የግሪን ፓርቲው እጩ የነበሩት ራልፍ ኔደር ወደ 100 ሺህ የሚጠጋ ሰው መርጧቸዋል። የሪፐብሊካን ፓርቲው እጩ የነበሩት ጆርጅ ደብልዩ ቡሽ ፍሎሪዳ ውስጥ ዲሞክራቱን አልጎርን ያሸነፏቸው ደግሞ በ537 ድምፅ ብልጫ ብቻ ነበረ። የስታንፈርድ ዩኒቨርሲቲው የህገ መንግስታዊ ታሪኮች አዋቂ ጃክ ሬከቭ እንደሚከተለው ያስረዳሉ። የዚህ ችግር ምንድን ነው? በጣም የተቀራረበው ፉክክር በሚደረግበት ጊዜ የእነዚያን ድምፅ ሰጪዎች ሁለተኛ አማራጭ እጩ ማን ነው የሚለውን ትልቅ ቦታ እንስጠዋለን። ይሄ በጠቅላላ ስተት ይመስለኛል። ሰዎች ለሶስተኛ ፓርቲ ድምፅ የሚሰጡበት የራሳቸውን ምክንያት አላቸው ባሉት ፓርቲዎች እጅግ በጣም ከመከፋታቸው የተነሳ ተቋማቸውን የሚገልጹበት መንገድ ነው። የሆነ ሆኖ አሁንም ዲሞክራቶች ጂል ስታይን ይህንንም ፕሬዚደንታዊ ምርጫ ሊያበላሹት ነው የሚል ስጋት እያሰሙ ነው። ሆን ብለው ካመላ ሀሪስን ለመጉዳት ብለው የሚያደርጉት ነው ብለው እስከ መወንጀል የሚደርሱም አሉ። ቪኦኤ የጂል ስታይን ዘመቻ በዚህ ጉዳይ ያለውን ምላሽ ጠይቋል። ተባባሪ የህዝብ ግንኙነት ዳይሬክተራቸው ሳም ፋይፍ ለበሰጡት ምላሽ የሶስተኛ ፓርቲ እጩን ማጥቃት ዲሞክራሲን ማጥቃት ብቻ ሳይሆን፣ ሰዎች የሚፈልጉትን እጩ እንዳይመርጡ ወይም ደግሞ ጨርሶ ድምፅ እንዳይሰጡ ከማፈን የሚቆጠር አድራጎት ነው ብለዋል። ይሁንና ፕሬዝደንታዊ እጩዎቹ እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር ከሚያካሄዱባቸው ግዛቶች መካከል አንዷ በሆነችው እንደ ሚሽጋን ባሉት ግዛቶች ግሪን ፓርቲ ትልቅ አንድምታ ሊኖረው ይችላል። ምክንያቱም ሚሽጋን የሚኖሩ ጋዛ ውስጥ ያለው የሰብአዊ ቀውስ ያስጨነቃቸው በርካታ የእስልምና እምነት ተከታዮች የፕሬዚደንት ባይደን አስተዳደር ለእስራኤል የሚሰጠው ድጋፍ አስቆጥቷቸዋል። አሜሪካን ኢስላሚክ ሪሌሽንስ ካውንስል የተባለው ተቋም ባለፈው ወር ይፋ ባደረገው ሪፖርት ሚሽጋን ከሚኖሩ የእስልምና እምነት ተከታዮች መካከል አርባ ከመቶ የሚመርጡት የግሪን ፓርቲ ተፎካካሪዋን ጂል ስታይንን መሆኑን አሳውቀዋል። አስራ ሁለት ከመቶ ደግሞ ካመላ ሀሪስን እንመርጣለን ብለዋል። አሜሪካን ኢንተርፕራይዝ ኢንስቲትዩት በተባለው የምርምር ተቋም ከፍተኛ አጥኒ የሆኑት ጃን ፎርቲዬ እንዲህ ሲሉ ያስረዳሉ። ስታይን ከካማላ ሀሪስ ላይ ብዙ ድምፆች ይወስዱባቸዋል። ደግሞም ዲሞክራቶች ቁልፍ በሆኑ ግዛቶች ስታይንን ለምርጫ እንዳይቀርቡ ማድረግ አልተሳካላቸውም። ስለዚህ ስታይን ምርጫውን በጥቂቱ ብርቱ ፉክክር የሚደረግባቸው ግዛቶች የሚወስን መሆኑ ስንመለከት በምርጫው ቀን በእነዚህ ግዛቶች ለውጥ ሊያመጡ የሚችሉበት ሁኔታ ይኖራል። ሪፖርቱ አክሎም እንደ አውሮፓውያን የዘመን አቆጣጠር በ2020 ጆ ባይደን ዶናልድ ትራምፕን በጥቂት የድምፅ ብርጫ ባሸነፉባቸው ብርቱ ፉክክር በሚካሄድባቸው ዊስከንሰን እና አሪዞና ውስጥም ካመላ ሀሪስን ከሚመርጡት ሙስሊሞች ጂል ስታይንን የሚመርጡት እንደሚበዙ ጠቁመዋል። እናም ሁለቱ ፕሬዚደንታዊ እጩዎች እጅግ ተቀራራቢ በሆነ ድጋፍ ብርቱ ፉክክር እያደረጉ ባሉበት ምርጫ ግሪን ፓርቲው የሚወስዳቸው ድምፆች ልዩነት ሊያመጡ ይችላሉ። ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። ዓለም ደግሞ ካማላ ሀሪስ የአሜሪካ የመጀመሪያዋ ሴት ፕሬዚዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪዮ አማርኛ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ። አድማጮች ስትከታተሉት የቆያችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ ሲተላለፍላችሁ የነበረው የረቡ ዝግጅታችንን ነበር። ዝግጅቶቻችንን በየዕለቱ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። በፕሮግራማችን ላይ ያላችሁንም አስተያየቶች አድርሱን። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19ና በ25 ይቀርብላችኋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ኤልያስ አስማረ ነው ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉት መላዊ አሜሪካ ድምፅ ባልደረቦች ጋር ሳስተናግዳቸው የመሸሁት ደረጀ ደስታ ነኝ። ጠነስትልን